ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። የቻይና ምክትል የውጭ ጉዳይ ሚኒስትር በዚህ ሳምንት ውስጥ አውስትራሊያን ሊጎበኙ ነው። ጠቅላይ ሚኒስትር አንቶኒ አልቤኒዚ የነባር ዜጎች ድምፅ ለፓርላማ እቅድ እንደማይለወጥ አስታወቁ። ጂሎንግ ሆተርንን በ82 ነጥቦች ብልጫ ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቻይና ምክትል የውጭ ጉዳይ ሚኒስትር ማጆሹ በዚህ ሳምንት አውስትራሊያን ሊጎበኙ ነው። በአሁኑ ወቅት በሁለቱ አገራት መካከል ተከስቶ ያለው ውጥረት እየረገበ ይገኛል። ምክትል የውጭ ጉዳይ ሚኒስትሩ ወደ አውስትራሊያ እንደሚመጡ የጉዞ እቅዳቸውን አረጋግጠዋል። የፌዴራል መንግሥቱ እስካሁን ድረስ በቻይና አውስትራሊያ ላይ ተጥለው ያሉት የንግድ ማዕቀቦች እንዲነሳ በውይይቱ ወቅት ያነሳል ተብሎ ይጠበቃል። ይህ በእንዲህ እንዳለ የፌዴራል መንግስቱ ከዩናይትድ ስቴትስ ሾልኮ የወጡትን ዶክሜንቶች የያዛቸው መረጃዎች ያሳሰበው መሆኑን ገለጠ። በሚስጥር ተይዘው የነበሩና የዩክሬንን አየር መከላከያን እንዲሁም ከደቡብ ኮሪያና እስራኤል ጋር የተያያዙ ፎቶግራፎች በኦንላይን ላይ ተሰራጭተው ሲዘዋወሩ ከርመዋል። የዩናይትድ ስቴትስ ባለሥልጣናት መረጃው እንደምን ሾልኮ እንደወጣ ይህ ነው ባይሉም ሆኖም ለመረጃው ሾልኮ መውጣት በአንድ አሜሪካዊ ዜጋ አማካይነት ሳይሆን እንዳልቀረ አተያያቸውን ሰጥተዋል። የአውስትራሊያ መንግሥት ቃል አቀባይ የዩናይትድ ስቴትስ የፍትሕ ሚኒስቴር መረጃው እንደምን ሾልኮ እንደወጣ ለማጣራት ፈጣን እርምጃ መውሰዱን አድንቆ ይሁንና ተጨማሪ መረጃን እንደሚሻ ጠይቋል። ጠቅላይ ሚኒስትር አንቶኒ አልባኒዚ የነባር ዜጎች ድምፅ ለፓርላማን አስመልክቶ የእቅድ ለውጦች እንደማይኖሩ ገለጡ። የፓርላማ ኮሚቴ የፌዴራል መንግስቱ ለሕገ መንግስት ማሻሻያ ያቀረባቸውን የቃላት አጠቃቀም የሚገመገመ ይሆናል። ሆኖም ጠቅላይ ሚኒስትሩ በመንግስት ዋና የሕግ አማካሪ በኩል ለድምፅ ለፓርላማ የቀረበውን ማሻሻያ አስመልክቶ ድጋፍ የተቸረውና ለሙግት የሚያበቃ እንዳልሆነ አመላክተዋል። የታይዋን መከላከያ ሚኒስቴር በታይዋን ዙሪያ 59 የቻይና ወታደራዊ አውሮፕላኖች መብረራቸውን እንደዘገበ ገለጠ። ቻይና ላለፉት ሦስት ቀናት በታይዋን የአየር ባሕር ዙሪያ ወታደራዊ ልምምዶችን አካሄዳለች። ለቻይና ወታደራዊ እንቅስቃሴዎች አስባብ የሆነው የታይዋን ፕሬዚደንት ከዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ጋር መገናኘታቸውን አስመልክቶ ለታይዋንና ዩናይትድ ስቴትስ የተቃውሞ መልእክት ለማስተላለፍ ነው። በዘንድሮው የፋሲካ የሳምንቱ መጨረሻ በአውስትራሊያ መንገዶች ላይ የአስራ ስድስት ሰዎች ሕይወት ጠፍቶአል። ትናንት እሁድ ዋንጋራታ፣ ቪክቶሪያ ውስጥ መኪና ሲያሽከረክር ሕይወቱን ካጣው ግለሰብ ጋር ተሳፋሪ የነበሩ ሦስት ሰዎች ለሞት ሲደረጉ ሌሎች ሁለት ግለሰቦች የከፋ የመቁሰል አደጋ ደርሶባቸዋል። ከአርብ ዕለተ ስቅለት አንስቶ በኒው ሳውዝ ዌልስ ቴብልላንድ አራት ሰዎች፣ ታዝማንያ ውስጥ አንድ ሴት በተሽከርካሪ አደጋ ሕይወታቸውን አጥተዋል። ይህ በእንዲህ እንዳለም ሁለት ግለሰቦች በኒው ሳውዝ ዌልስ ፊንጋልና ኪላሊ ባህር ውስጥ ሲዋኙ ሰጥመው ሕይወታቸው አልፏል። ባለሥልጣናቱም ዋኞዎች በዋና ወቅት የጥንቃቄ ደንቦችን እንዲከተሉ አሳስበዋል። ይህ በእንዲህ እንዳለ ኩንስላንድ ውስጥ የመንጃ ፈቃዳቸውን የሚያድሱ ሾፌሮች ለመንገድ ደህንነት ሲባል ዳግም የሹፍርና ፈተናዎች እንዲወስዱ የሚደረግ መሆኑን አስታወቀ። የኩንስላንድ ትራንስፖርት ሚኒስትር ማርክ ቤይሊ ሾፌሮች መንጃ ፈቃዶቻቸውን እስከሚያድሱበት ድረስ ባሉት ጊዜያት ውስጥ የተሻሻሉ የመንገድ ሕጎችን እንዲረዱ ያግዛል ብለዋል። ጂሎንግ ከሆቶርን ጋር ዛሬ በፋሲካ እለተ ሰኞ ባደረገው ግጥሚያ በ82 ነጥቦች ድል ማድረግ ችሏል። የጨዋታው ፍጻሜ ያበቃው 127 ለ45 በሆነ ውጤት ነው። በዚሁ ወደ ውጭ ምንዛሬ ተመን እናመራለን። አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ99 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን ፐርዝ ብራ ይሆናል፣ ዝቅተኛ 15 ከፍተኛ 24። አደላይድ ብራ ይሆናል፣ ዝቅተኛ 11 ከፍተኛ 23። ሜልበርን ሊያከፋ ይችላል፣ ዝቅተኛ 12 ከፍተኛ 18። ሆባርት ብራ ይሆናል፣ ዝቅተኛ 10 ከፍተኛ 16። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 1 ከፍተኛ 19 ሲድኒ፣ በአብዛኛው ፀሐያማ ይሆናል ዝቅተኛ 11 ከፍተኛ 21፣ ብሬስበን፣ ፀሐያማ ይሆናል ዝቅተኛ 14 ከፍተኛ 28፣ ዳርዊን፣ ያካፋል ዝቅተኛ 25 ከፍተኛ 32፣ አዲስ አበባ፣ በከፊል ደመናማ ይሆናል ዝቅተኛ 10 ከፍተኛ 23። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቻይና ምክትል የውጭ ጉዳይ ሚኒስትር በዚህ ሳምንት ውስጥ አውስትራሊያን ሊጎበኙ ነው። ጠቅላይ ሚኒስትር አንቶኒ አልቤኒዚ የነባር ዜጎች ድምፅ ለፓርላማ እቅድ እንደማይለወጥ አስታወቁ። ጂሎንግ ሆቶንን በ82 ነጥቦች ብልጫ ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።